በጎፋ ዞን ገዜ የጎፋ ወረዳ ከደረሰው የመሬት መንሸራተት አደጋ ጋር በተያያዘ አምስት ሺህ የሚደርሱ ነዋሪዎች አካባቢውን ለቀው እንዲወጡ መደረጉን የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ አስታወቀም። የወረዳው አደጋ ስጋት ስራ አመራር በበኩሉ የአስቸኳይ ጊዜ ሰብአዊ ድጋፍ የሚያስፈልጋቸው ከ2500 በላይ ዜጎች መለየታቸውን ለአሜሪካ ድምፅ ገልጿል። ለነፍስ ማዳን ስራ ወደ ስራው ካቀኑት ውስጥ የአርባ ምንጭ ዩኒቨርሲቲ መምህር የሆኑት ዘለቀ ዶሳ በአደጋው አምስት ዘመዶቻቸው ማጣታቸውን ጠቅሰው ሁኔታው ልብ የሚሰብርና አሰቃቂ ነው ሲሉም ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅ የተከሰተውን አደጋ ለመግለጽ የሚጨንቅ መሆኑን ጠቁሞ ስለ ጠፋው የሰው ህይወት ማዘናቸውን ገልጸዋል። በዚህ ጉዳይ ላይ ዮናታን ዘብዴዎስ ተከታዩን አዘጋጅቷል። የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ስናይ ሰለሞን ዛሬ ሐሙስ፣ ሐምሌ 18 ቀን 2016 ዓ ም ለአሜሪካ ድምፅ በስልክ እንደገለጹት የመሬት ናዳ አደጋው ከደረሰበት የከንቾሳቻ ጎዝዲ ቀበሌ አምስት 5000 ነዋሪዎች አካባቢውን ለቀው እንዲወጡ ተደርጓል። ከዛ ውጪ ከቦታው ደግሞ ለአደጋ በጣም ተጋላጭ ናቸው። ተጨማሪ ናዳ ሊያጋጥም ይችላል ብለን በስጋት ከቦታው ያነሳናቸው ወደ አምስት ሺህ እና ከዛ በላይ የሚሆኑ የህብረተሰብ ክፍሎች አሉ። ከአራት መቶ ሀምሳ በላይ አባወራዎችን ከአካባቢሉ ወደ ተሻለ ቦታ ለማስፈር ያነሳንበት አግባብ ነው ያለው። ቁጥር ጋር ተያይዞ ግን ልየታው የማጣራት ስራው ምን አይነት ድጋፍ ያስፈልጋል የሚለው ያው ለሁሉም የህብረተሰብ ክፍል ተመሳሳይ ድጋፍ ስለማይሰጥ በህፃናት፣ በነፍሰ ጡር፣ በሴቶች እንደዚህ ደግሞ ተጨማሪ የስጋት ኤሪያም ከፌዴራልም የመጡ የጂኦሎጂ ወይም የአፈር ጥናት ባለሙያዎችም በከፍተኛ ማሽን ታግዘው ጥናት እያካሄዱ ስላሉ እንዲህ ተጨማሪ ነገሮች ሊኖሩ ይችላሉ። በተለይ ደግሞ ከቦታው ወደ ተሻለ ቦታ ሊነሱ የሚችሉ የህብረተሰብ ቁጥርን በሚመለከት ማለት ነው ባለፈው ሳምንት እሁድ ሐምሌ አስራ ሰኞ ሐምሌ 15 ቀን 2016 ዓ ም በጎፋ ዞን ገዜ ጎፋ ወረዳ ከንቾ ሳቻ አጎዝድ ቀበሌ በደረሰው የመሬት ናዳም በመቶ ሺዎች የሚቆጠሩ ሰዎች መሞታቸውና በሺዎች የሚቆጠሩት ደግሞ የአደጋው ሰለባ እንደሆኑ መዘገባችን ይታወሳል። የኮሚኒኬሽን ጉዳዮች ቢሮ ኃላፊዋ ወይዘሮ ስናይ ሰለሞን ቤተሰቦቻቸውና ንብረቶቻቸውን በአደጋ ላጡ ተጎጂዎች ሰብአዊ ድጋፍ ተጠናክሮ መቀጠሉን አመልክተዋል። ከድጋፍ አኳያ ከፌዴራል መንግስት ጀምሮ የክልሉ መንግስት በርካታ በአይነት የሚገለጹ ምግብ ነክ ያልሆኑ ቁሳቁሶችን፣ አልባሳትን፣ መኝታዎችን መጠለያ ሸራዎችን እንደዚሁም ደግሞ መመገቢያ፣ ምግብ ማብሰያ ቁሳቁሶችን ጭምር በስፋት ማቅረብ ተችሏል። ምግብ እህልም እንደዚሁ ማቅረብ የተቻለበት ሁኔታ አለ። በክልላችን ጉፋ ዞን አጎራባች የተለያዩ በክልሉ የሚገኙ ዞኖችን የእህልም የአይነትም ድጋፍ ይዘው ወደ ተጎዳው ኅብረተሰብ እየተመሙ ነው የሚገኘው። እጅግ በጣም ደስ የሚል የመተጋገዝ የመረዳዳ ኢትዮጵያዊ ባህል የታየበት ነው። ክልሎች እየመጡ ናቸው። አዲስ አበባ ከተማ አስተዳደር እየመጣ ነው እና የሚጠቀመንን ቀውስ በራሳችን አቅም ተቋቁመን በዘላቂነት መሻገር የምንችልበትን ትልቅ አቅም እያሳየ ያለበት ነው። የድጋፍ ውርብርብ ማለት በመጀመሪያው አደጋ በናዳው ስር የተቀበሩትን ሰዎች ለመርዳት ከሳውላ ከተማ ወደ ኬንቾ ሳቻ ጎዝዲ ቀበሌ ካቀኑት ውስጥ የአሜሪካ ድምጽ ያነጋገራቸው የአርባ ምንጭ ዩኒቨርሲቲ መምህሩ ዘለቀ ዶሳ በአደጋው አምስት ዘመዶቻቸውን ማጣታቸውን ተናግሯል። ጎፋ አካባቢ ያለ ሰው ዝምድናውም በአማች ቤት በምናምን በጣም የተሳሳሪ ኮሚኒቲ ነው ካልቸራሊ። ከዚህ የተነሳ በቤተሰብ ውስጥ እንግዲህ እስከ ማክሲማም እስከ አስራ ስድስት ከአስር እስከ አስራ ሁለት ስምንት እነዚህ አምስት ሶስት ይሄ በቃ እንደ ኮማን በከዛ በመለስ ደግሞ አምስት የኔዎቹ አሁን ለምሳሌ አምስት ናቸው። ተመልሶ መጥቶ በየከተማው ቡልቅ ላይ እዛ ገዘ ጎፋ ዋና ከተማው ላይ ድንኳን ነው ብዙ ሰውላ ከተማ ድንኳን ነው በየቦታው። ስለዚህ በቤተሰብ ውስጥ እንግዲህ ኔ ከና ኢስትራፓንዴ የጤና ስታፍ አለ ከነገር ዩኒቨርሲቲ የሚሰራ የእሱ ፋሚሊዎቹም እስከ ሰባት ድረስ ነው። እስካሁን ያልተገኘ አለ ይላል እሱ። እንዲሁም የአደጋውን ሁኔታ ልብ የሚሰብር እጅግ አሳዛኝና አስከፊ ሲሉም ገልጸውታል። የአንድ አስከሬን ሲገኝ ሁሉም ሰው ግር ብሎ ይሄዳል። ሁሉም ሰው ግር ብሎ ይሄዳል። አንጠልጥሎ ወስዶ ወንዝ አጠገብ ላይ ውሃ አለ። በውሃ ወዳኑ ፊቱን ያጥቡታል። ከዛ በኋላ የራሱን ፋሚሊ መሆኑ ይለያል። ከዛ የራሱ ፋሚሊ መሆኑን ሲያገኝ እጅግ በጣም ይደሰታል። ለሌሎቹ ፈጣሪ እንደዚህ አይነት ይስጣችሁ፣ እንደዚህ የእናንተም እንደዚህ ይገኝላችሁ እያለ የራሱን እያለቀሰ አጽድቶ ምን አድርጎ እዛው ከፈን ምናምን ያለብሱትና ይዘው ደግሞ ማረፊያ ይሄዳሉ። አንድ ቤተሰብ ያገኘ ከሆነ ሁለተኛ ያለ ከሆነ አንደኛውን እሸኝና ለሁለተኛው ቁፋሮ ይመለሳል። አንድ ብቻ ከሆነ ያንን ማረፊያ ቦታ ይዘው ይሄዳል እና መጀመሪያ ግን አንዱ ሲገኝ የትኛው የማን እንደሆነ ስለማይታወቅ ሁሉም ነው የሚሄዱት ወደዛ። በመሬት መንሸራትቱ ከተቀበሩት በሰው ጉልበት በተደረገው ቁፋሮ ከወጡ ከ229 አስክሬኖቹ ውጭ አሁንም ከ40 በላይ የሚሆኑ ሰዎች አስክሬን አልተገኘም የሚሉት የገዜ ጎፋ ወረዳም የአደጋ ስጋት ስራ አመራር ጽፍት ቤት ኃላፊ አቶ ማስረሻ ማናይም የአስቸኳይ ጊዜ ሰብአዊ ድጋፍ የሚያስፈልጋቸው ጉዳተኞችም መለየታቸውን አመልክተዋል። አሁንም ሰው በውጥረት ውስጥ ስላለ ምዝገባውን አሁንም ባልሙ አስተማርተን ያለው ሁኔታ የመዘገብ ስለሆነ እስካሁን ያለው ትዛቀ ቀን ሁለት ሺህ ሶስት መቶ ሰባ አምስት ሰው ተመካይ ድጋፍ የሚፈልጉ ናቸው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉትሬጅ በገዘ ጎፋ ወረዳ ያጋጠመውን አደጋም ለመግለጽ የምንጨንቅ ነው ካሉ በኋላ ስለ ጠፋው የሰው ሕይወት ማዘናቸውን ገልጸው የማጽናኛ መልእክት አስተላልፈዋል። የኢፌዴሪ የአደጋ ስጋት ሥራ አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም አምስት መቶ ሰባት ሚሊዮን ብር የሚገመት ሰብአዊ እርዳታም ወደ ጎፋ ዞን ተልኳል ሲሉ ትናንት ለብሔራዊው የኢትዮጵያ ቴሌቪዥን አስታውቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም